ሃሽታግ ዝም አልልም በአርቲስት መቅደስ ጸጋዬ አማካኝነት ጾታዊ ጥቃት ለሚፈጸምባቸው ሴቶችና ህጻናት አስፈላጊው የህግ ከለላ እንዲሰጣቸውና ጥቃት አድራሾችም ተገቢው ቅጣት እንዲሰጣቸው በማለት የወንጀለኛ መቅጫ ህጉ እንዲሻሻል ግፊት እያደረገ ያለ እንቅስቃሴ ነው። ይህ እንቅስቃሴ ከፍተኛ የሆነ ማህበራዊ ድጋፍ እያገኘ ሲሆን ጾታ ተኮር የሆነ ስራዎችን ሲሰሩ ከቆዩ አንጋፋ ተቋማት ጋርም ተቀናጅቷል። ከእነዚህ ተቋማት አንዱ የሆነውና ላለፉት ሀያ አምስት አመታት በስራ ላይ የቆየው የኢትዮጵያ የህግ ባለሙያ ሴቶች ማህበር ለሴቶች የነፃ የህግ ድጋፍ፣ የጾታ ተኮር ጥናቶች እንዲሁም ማህበረ ሰብ ማስተማር ላይ ሲሰራ የቆየ ተቋም ነው። በዚህ ተቋም ውስጥ የስራ አስፈጻሚ ዳይሬክተር የሆኑት ወይዘሪት ሌንሳ ቢያና የሴቶችን ጥቃት በተመለከተ ህጉ ይሻሻል የሚለው ግፊት አመታትን የፈጀ መሆኑን ይገልጻሉ። በአዲስ አበባ ሴቶችና ሕፃናት ቢሮ ሪፖርት ተደርጎ በነበረው ኬዝ በኋላ ብዙ አካላት ያንን ጉዳይ ተገና አድርገው ወይም ብላይ ተነሰው ያዩ ሞመንቶችን ቴስ አድርገው መሻሻል ያለባቸው ጎች መሻሻል አለባቸው ይሄ ነገር ትኩረት ማግኘት አለበት ብለው ዝም አንልም የሚልም ካምፔን እንደጀመሩ የምናውቃለን። እኛንም ሪቻውታ ይኖራል አብረንም መረጫችን ተስላዘርግ ይሄ ምናልባት የሚዲያ ሽፋን ስላገኘና ጊዜውም ደግሞ ኮሮኖ ሁላችንንም አቴንሽናችን ወደ ሚዲያ ላይ ብቻ እንድናረግ ስላደረገን ነው እንጂ ከድሮም ጀምሮ ትጮሁበትና ታላቅ ይባል የነበረ ጉዳዩ እንደ ማህበርም የወንጀል መቅጫ ህግ ላይ ያለውንም ክፍተት በተለይ ስለ አስገድዶ መድፈር ቅጣትን በቂ አይደለም፣ ቴንሽን ማይሰጣቸው ለምሳሌ እንደ ማሪታል ሬፕ ያሉ አንቀጾችን ማካተት አለበት ተብሎ ለረጅም ዓመትም አድቮኬት ሲደረግበትም የነበረ ነው። አድንታሪ የሚሰጠው ቅጣት ተመጣጣኝነቱ ከሚደርሰው ወይም ሰጉረት አንጻር ተመጣጣኝ አይደለም፣ ይህን ያህል ዓመት መሆን አለበት ተብሎ ሪኮመንድም እየተደረገ ረጅም ዓመት ሲሰጡበትም ነበረ። ይሄ ጉዳይ ና አሁን ላይ የሚመለከታቸው አካላት ወይም ክፈት ሶሉሽን የሚያገኝበት ጊዜ መሆን አለበት ብዬ አስባለሁ። ይህንን ኢንዶርስን አድርገነዋል ሲሰራበትም የነበረ ብዙ ጥናቶችን በማህበርም ያሉን ጉዳይ ስለሆነ ፑሽ እናደርጓለን ብዬ አስባለሁ። ወይዘሪት ሌንሳ ኢትዮጵያ የተለያዩ ዓለም አቀፍ ህጎችን የፈረመች ሀገር ብትሆንም ህጎቹ ግን ከትርጓሜ ጀምሮ ክፍተት ያለባቸውና መሻሻልን የሚሹ ናቸው ሲሉም ይጠቁማሉ። በህግ ማዕቀፍ ደረጃ በኢትዮጵያም ሆነ አህጉራዊም አለም አቀፋዊ ማቀፎች አሉ። ዛት እነዚህ ቤኤችአር ማለ ነሲዳውም እነዚህም የኢትዮጵያ መንግስት ተቀብሎ ያጠበቃቸው እኮ ናቸው። እነዚህ በብሔራዊ ደረጃም የኢትዮጵያ ህገ መንግስትም ፌዴራልም በክልሎች ላይ ተፈጻሚነት አለው። በብዛት በሴቶችና ህጻናት ላይ የሚደርሱ ጥቃቶች የቤት ውስጥ ጥቃት ኢንቮልቭ ያደርጋል። ኦልሞስት ከሰባ ፐርሰንት ወይም ከዘጠና ፐርሰንት በላይ የሚሆኑ ጉዳዮችን ስታያቸው በብዛት ቤት ውስጥ ጥቃት ነው። ተደብድባ፣ ተደፍራ፣ ተመታ ማክሲመሙ ላይ ሲደርስ ነው የሚመጣው። ስለዚህ ጥቃት ላይ ያለንን የህግ ማዕቀፍ ማሻሻል ማለት ብዙዎቹ ጉዳዮች ትኩረት እንዲያገኙ ወይም በዚህ ስር ታጭቀው ያሉትን እያንዳንዱን ጥቃቶች ሪሊስ እንደመስጠት ነው። ባለፉት ዓመታት ኤክስፒሪየንሳችን እኛ በጣም የነበሩን እንደገና ደግሞ የአይነቱን ሁኔታ ራሱ እየለዋወጠ ያለው የህግ ክፍተት ያለባቸው አንቀጦች አሉ አንቀጽ ብቻ ሳይሆን ትክክለኛ ኢንቴንሽን የሚሰጣቸው የሚገቡ ከትርጓሚ አንጻር ጀምሮ እንደገና ደግሞ ለቤት ውስጥ ጥቃት ራሱ ዲፋይን አድርገንበት ያስቀመጥ ነው። ራሱ የህግ ክፍተት አንድ እሱ ነው እና እሱ መሻሻል እንዳለበት ኛም ሪኮመንድ ስናደርግ ነበር። ይህ መንስኤው ራሱ ገጠሻ የቤት ውስጥ ጥቃት ይህ ያልተመጣጠነ ሀይል የስልጣን ባህላዊም ነው፣ ትንተን ደግሞ ማህበራዊና ኢኮኖሚያዊ ግፊቶች ያሉበት ነው። ስለዚህ በአንድ ሀይል ብቻ ነጥለን የምናየው ሳይሆን ሁል ዴፊኒሽን ሰተን ልናየው የሚገባ ጉዳይ ነው። ወይዘሪት ሌንሳ አክለውም የሴቶች ጥቃት የሰብአዊ መብት ጥያቄ መሆኑን በመጥቀስ የወንጀል ህጉም ቅጣትንና መረጃን በተመለከተ መብራራትና መሻሻል እንዳለበትም ይገልጻሉ። የወንጀል ህጉ ራሱ ያው በቤት ጥቃት እንደሚመለከት ከሌሎች ሀገሮች ተሞክሮን በመውሰድ ድጋሜ መስተካከል አለበትም ብዬ አስባለሁ። በተለይ በሴቶች ጥቃት ላይ ያሉ ፕሮቪዥኖቹ ማለት ነው። የማስረጃ ህጋችን ብዙ ጊዜ አሁን ተጠቂዎች ማስረጃ ሴታል ገባች በዛ ነገር ሲፈጠር የትኛው ነው ማስረጃ የሚባሉበት ጊዜ አለ እና ያም ኢንከሬጅ የሚያደርጋቸው ጊዜ አለ እና ኢሚዲየት አቴንሽን የሚሰጡ በደምብ አይዴንቲፋይ ተደርገው የተቀመጡትን ህጎች ላይ ኢሚዲየት ሪስፖንስ መስጠት ነው። አደ ሴም ታይም ግን እንደ ማህበረሰብም ደግሞ ያለው ጋር ብቻ የህጉ መሻሻል ብቻ ኢሚዲየትን የሚያመጣው የሆነ ተአምር የለም። በዚህ ጉዳይ ላይ ሁላችንም ያለንን አስተሳሰብ እና ለሴቶች የምንሰጠውን ፕሌስ ካላስተካከልን እንደ ማህበረሰብ ለሴቶች መምጣት ደርሰውን ጥቃት ካላወገዝን እና ካልተጠየፍን ሪሊ የእነዚህ ህጎች መሻሻል ብቻ መፍትሄ ሊሆን ይችላል ግን መፍትሄው በአጠቃላይ ለፆታዊ ጥቃት ያለን አመለካከት ና የሚጠየፍ ሳይተቀር አለበት። የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ወይዘሪት ሌንሳ ቢየና ይህ ህግ የማሻሻል ግፊት በርትቶ መቀጠል እንዳለበት ጠቅሰው በዋናነት ግን ከህጉ መሻሻል ጎን ለጎን ጥቃትን የሚጸየፍ ትውልድና ማህበረሰብ ማፍራት ላይ መተኮር እንዳለበት አጽንኦት ሰጥተው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ